ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን፣ እንደምናመሻችሁ። ዛሬ ጳጉሜ 3 2007 ዓ ም ነው። የምሽቱን ስርጭታችንን ይዤ ሳስተናግዳቸው የማመሸው ሄኖክ ሰማእግዚር ነኝ። በምሽቱ ዝግጅት አዲስ ዓመት አዲስ ተስፋ ይዞ ይመጣልና የአዲስ አበባ ነዋሪዎች ምን ይጠብቃሉ? በለፍታ ቀደም ጠይቀናል። መንግስትም ብዙ ነገር የተዘጋጀበት ይመስለኛል። ህብረተሰቡም ሁሉም በአንድ ሆኖ ጥሩ እድገት ይመጣል ብዬ እጠብቃለሁ። ብዙም አዲስ ነገር በኔ ህይወት ላይም የሚከሰት ይኖራል ብዬ አልገምትም ያው እንደ ተለመደው ከእጅ ወዳፍ እና የቆዘመ ላይፍ ይቀጥላል ብዬ አስባለሁ። የአዲስ አበባ ከተማ ነዋሪዎችን ድምጽ ነው የሰማነው። በሌላ ዜና ከናይጄሪያ ጋር በሚዋሰኑ የካሜሩን የድንበር ከተሞች ከሶስት ወራት በላይ ትምህርት ቤቶች ተዘግተው ቆይተው በትናንትናው ዕለት ትምህርት ሲጀመር የጸጥታ ስጋቱም ተመልሷል። ሳምንታዊ ዘገባችን ጤና ጠቃሚና ወቅታዊ የጤና መልእክቶችን አካቷል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የሰዓቱን የዓለም ዜናዎች እናሰማ። እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ፍሳዬ ነኝ። የአውሮፓ ኮሚሽን ኃላፊ ዣን ክላውድ ጃንከር ከመካከለኛው ምስራቅ የሚሰደዱትን በብዙ ሺህ የሚቆጠሩ ሰዎችን በሁለት ዓመታት ውስጥ በአብዛኞቹ የአውሮፓ ሀገሮች ለማስፈር የሚያስችል እቅድ እንዲወጣ ጥሪ አቅርበዋል። እያንዳንዳቸው ሀገሮች የተወሰነ ቁጥር ያላቸው ስደተኞች እንዲቀበሉ ነው ጃንከር ጥሪ ያቀረቡት። 160ሺህ ከሚሆኑ ስደተኞች አብዛኞቹ በጀርመን በፈረንሳይና በስፓኝ እንዲሰፍሩ፣ ከዚያም ፖላንድ፣ ኒዘርላንድስ፣ ሩሜኒያ፣ በልጅምና ስዊድን እንዲከፋፈሏቸው የሚያስችል እቅድ እንዲወጣ ነው የአውሮፓው ኮሚሽን ኃላፊ የጠየቁት። ጃንከር ሀሳቡን በነገ በአውሮፓ ፓርላማ ለማቅረብ አስበዋል። ይሁንና ስደተኞቹን በኮታ የማከፋፈሉን ጉዳይ ሃንገሪና አንዳንድ ሌሎች የአውሮፓ ሀገሮች አጥብቀው ይቃወማሉ። ከሶሪያና ከሌሎች በጦርነት የዳሸቁ ሀገሮች የተሰደዱ ሰዎች ከሃንገሪ ወደ ሌሎች ምዕራብ ሀገሮች ለመሄድ በቻሉበት በአሁኑ ወቅት ሌሎች በብዙ ሺዎች የሚቆጠሩ ስደተኞች በግሪስና በመቄዶንያ ይገኛሉ። መቼ እንደሚነሱ የሚያውቁት ነገር የለም። የተባበሩት መንግስታት ድርጅት የስደተኞች አገልግሎት እንደሚለው ሰላሳ ሺህ የሚሆኑ ስደተኞች ግሪስ ገብተዋል። ሰባት ሺህ የሚሆኑ ሶርያውያን ስደተኞች ደግሞ የዩጎዝላቪያ ክፍለ ሀገር በነበረችው መሰዶኒያ ገብተዋል። ጥገኝነት ለመጠየቅ ከመቻላቸው በፊት ማንነታቸው የሚጣራበትን ጊዜ እየጠየቁ ነው። የሮማ ካቶሊካዊት ቤተ ክርስቲያን ርእሰ ሊቃነ ጳጳሳት ፍራንሲስ በካቶሊክ ቤተ ክርስቲያን የፍች ስርዓት ላይ ስር ነቀል ለውጥ እንደሚደረግ አስታውቀዋል። በዓለም ደረጃ ያሉት የካቶሊክ ቤተ ክርስቲያን ጳጳሳት የሚቀርቡት የፍች ጥያቄዎች ፈጣን ምላሽ እንዲያገኙ የማድረግ ስልጣን እንዲኖራቸው አድርገዋል። ፍች በካቶሊካዊት ቤተ ክርስቲያን ከባድና በሀገረ ስብከቶች ዳኝነት ረጅም ጊዜ የሚወስድ ሂደት ቢሆንም የረጅም ጊዜ የሚወስድ ሂደት ነው። በአዲሱ ሕግ መሰረት ግን አብዛኞቹ የፍች ማመልከቻዎች በ45 ቀናት ውስጥ እንዲጠናቀቁ እንደሚፈቅድ፣ የገንዘብ ክፍያም እንደማይጠይቅ የርዕሰሊቃነ ጳጳሳቱ አማካሪ አስረድተዋል። ርዕሰሊቃነ ጳጳሳቱ ትዳር በካቶሊክ ቤተ ክርስቲያን እምነት ጽኑ መሆኑን ያረጋግጡ ቢሆንም ጳጳሳት የተፋቱ ጥንዶችን ከመርዳት እንዳይቆጠቡ ጥሪ አድርገዋል። የቤተ ክርስቲያኑ መሪ ያሳለፉት ውሳኔ ትዳርን በሚመለከት ከመካከለኛው 18ኛ ዓመት ወዲህ ያልታየ አይነት ትልቅ ለውጥ ነው ሲሉ የፍችን ጉዳይ የሚመለከት የቫቲካን ችሎት ዲን ለጋዜጠኞች ተናግረዋል። ርዕሰ ሊቃነ ጳጳሳቱ እንዲህ አይነት ውሳኔ ያሳለፉት በአስር ሺዎች በሚቆጠሩ ትዳራቸው ያልሰመረ ካቶሊካውያን ጥንዶች ለሚደርሰው ስቃይና የመገለል ስሜት ምላሽ ለመስጠት እንደሆነ ካህን ጄምስ ብሬዝግ ገልጸዋል። ብሬዝግ በቦስተን ኮሌጅ የሞራል ቴዎሎጂ ፕሮፌሰር ናቸው። በብሪታንያ ጥቅሞች ላይ የሽብር ጥቃትን ሊያስቆም የሚችል ከሆነ የሀገሪቱ ወታደራዊ ኃይል ሶሪያ ውስጥ ባሉት አማጽያን ላይ ተጨማሪ የአየር ድብደባ ስለማካሄዱ ጉዳይ እንደሚያስብበት የብሪታንያ መከላከያ ሚኒስትር ገልጸዋል። ማይክል ፎለን ለቢቢሲ ሬዲዮ ማለት ለብሪታንያ የሬዲዮ ስርጭት ኮርፖሬሽን ይህን ያሉት ጠቅላይ ሚኒስትር ዴቪድ ካምሮን የብሪታንያ ሮያል አየር ኃይል ባለፈው ነሐሴ ወር ባካሄደው የድሮን ማለት የሰው አልባ ተዋጊ አይሮፕላን ጥቃት ሶስት እስላማዊ አማጽያንን እንደገደለ ካስታወቁ በኋላ ነው። ከተገደሉት መካከል ሁለት የብሪታንያ ዜጎች እንደሚገኙባቸው ጨምረው ተናግረዋል። የብሪታንያ ኃይሎች እንዲህ አይነት ጥቃት ሲያካሂዱ ለመጀመሪያ ጊዜ ነው። ብሪታንያ የሽብር ሴራን ለማክሸፍ ስትል እንደገና ጥቃት ከማካሄድ ወደ ኋላ እንደማትልም መከላከያው ሚኒስትር ዛሬ አስገንዝበዋል። የድሮኑ ጥቃት ራስን ለመከላከል የተወሰደ እርምጃ ነው ሲሉም ጠቅላይ ሚኒስትር ካምሩን ተናግረዋል። የተገደሉት ግለሰቦች በብሪታንያ ላይ ጥቃት ለማካሄድ ሲያቅዱና ሲያስተባብሩ እንደነበር የሚያሳይ ተጨባጭ ማስረጃ አለ ብለዋል። በአምስት መቶ ና በስድስት መቶ የሚገመቱ የብሪታንያ ዜጎች እስላማዊ መንግስት ነኝ ከሚለው ቡድን ሆነው ለመዋጋት እንደሄዱ ተገልጿል። አድማጮች ዜናችን ሲል ያበቃ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማእግዜር ነኝ። በሚቀጥለው ሳምንት የምንሸጋገርበት አዲሱ የ2008 ዓመተ ምሕረት በፖለቲካ በምጣኔ ሀብትና በማኅበራዊ መስኮች ለውጥ የሚጀመርበትና የሚታይበት እንደሚሆን አንዳንድ የአዲስ አበባ ከተማ ነዋሪዎች ተስፋቸውን ሲገልጹ፣ ለአሜሪካ ድምፅ አስተያየታቸውን የሰጡ ሌሎች ነዋሪዎች ደግሞ አዲስ ነገር አንጠብቅም የቆዘመው ሕይወት ይቀጥላል ብለዋል። በአዲስ አበባ ጎዳናዎች ተዘዋውሮ ከነዋሪዎቹ ጥቂቶቹን ያነጋገረው እስክንድር ፍሬው ተከታዩን አጠናቅሯል። እንግዳ ሆኖ ሊገባ አዲስ ዓመት ከበር አፍ ነው። ለኢትዮጵያውያን ሌላ ዕድል ሊሰጥ፣ ቆም ብለው እንዲያስቡ ምኞት ውጥናቸውን እንዲያጤኑ፣ አዲስ ምዕራፍ ሊያስጀምር፣ ሌላ በር ሊከፍት 2008 መጥቷል። እንደ ተለመደው ሌላ አዲስ ዓመት፣ ሌላ የጊዜ መቁጠሪያ ስም ነው። ኢትዮጵያውያን ግን በግላቸውና እንደ ሀገርም የሚያቅዱት የሚመኙት አይጠፋም። ከመንግስት አንጻር ካየነው በኢኮኖሚው ዘርፍ የሁለተኛው የእድገትና የትራንስፎርሜሽን ዘመን አንድ ተብሎ ይጀመራል። በፖለቲካው ረገድም አብዛኛዎቹ የሀገሪቱ ተቃዋሚዎች ባልተቀበሉት የምርጫ ሂደት ያሸነፈው ኢህአዴግ አዲስ መንግስት ይመሰርታል። የቀድሞውን ጠቅላይ ሚኒስትር የስልጣን ዘመን ያጠናቀቁት አቶ ኃይለማርያም ደሳለኝም የራሳቸው የሆነውን የመጀመሪያ ሙሉ አምስት ዓመት የስልጣን ዘመን አንድ ብለው ይጀምራሉ። ጠቅላይ ሚኒስትሩና መንግስታቸውም ለአዲሱ የ2008 እና ለቀጣዮቹ ዓመታት ምን እንዳቀዱ ምን እንደሚሰሩም እየገለጹ ነው። ዜጎችስ ስለ አዲሱ ዓመት ምን ይላሉ? ምንስ አዲስ ነገር ይጠብቃሉ? በአዲስ አበባ ከተማ በመዘዋወር አንዳንዶቹን አነጋግሬ ያለሁ። በጉለሌ ክፍለ ከተማ የሚገኝ የሸማቾች የህብረት ሥራ ማኅበር ሥራ አስኪያጅ የሆኑት አቶ እሸቱ ወርቄ የተሻለ ነገር ይጠብቃሉ። አሁን አዲሱ የመንግስት ሁለተኛ ዲጂፒ የሚጀመርበት ነው። የእድገትና የትራንስፎርሜሽን እቅድ እቅድ የሚጀመርበት ነው። መንግስትም ብዙ ነገር የተዘጋጀበት ይመስለኛል። ህብረተሰቡም ሁሉም በአንድ ሆኖ ጥሩ እድገት ይመጣል ብዬ ጠብቃለሁ። ኢኮኖሚውም እንደዚሁ እያደገ ሄዳል ብዬ ነው መጠብቀው እና ከህዝቡ የሚጠበቅ ነገር አለ። በፖለቲካውስ በፖለቲካው ፖለቲካው አሁን እንግዲህ በመቻቻል መሄድ ነው፣ መቻቻል ነው። መንግስትም ወደ ሰፊ ሆኖ ተቃዋሚዎችም እንደዚሁ እያጠበቡ መጥተው ወደ አንድ ነገር ለአንድ ሀገር የሚጠቅም ነገር መስራት ይጠበቅባቸዋል ብዬ ነው የማስበው እና ካለፈው እያየን እንደመጣ ነው እየተሻሻለ የመጣ ይመስለኛል ፖለቲካው እና ብዙ ለውጥ ይኖራል ብዬ ጠብቃለሁ። ስማቸው እንዲገለጽ ያልፈለጉት የአዲስ አበባ ዩኒቨርሲቲ ሰራተኛ ግን የተሻለ ነገር እንደማይመጣ ያስታውቃል ባይ ናቸው። እኔ እንኳን አሁን ባለው ድባብ፣ በማህበራዊም ሆነ በፖለቲካውም በኢኮኖሚው አዲስ ነገር አልጠብቅም። ምን የሚታይ ብሩ ነገር የለም። የምጠብቀውም ነገር የለም። አሁን የሚታየው ድባብ ሲሉ፣ ይቺን ብቻ አብራር። አሁን የሚታየው ድባብ ሲባል ያው ሁላችንም ኢትዮጵያውያን የምናውቃቸው ነገሮች አሉ የፖለቲካ ሁኔታ ምን ይመስላል ኢኮኖሚ ምን ይመስላል ማህበራዊ ግንኙነታችን ከሚለው አንጻር ምንም አዲስ ነገርም የለም ለማለት ፈልጌ ነው በግል ህይወትስ ለምሳሌ የመጨረሻ ጥያቄ አደርገዋለሁ እርስዎ አዲስ አመት ሲጀመር እንደ አዲስ ዓመት የሚያቀዱት ነገር አለ ው ሹር አቀዳለሁኝ ያው የአገሪቷ ተጨባጭ ሁኔታ በግል ሁኔታ ላይም ተጽዕኖ ስላለው ብዙም አዲስ ነገር በእኔ ህይወት ላይም የሚከሰት ይኖራል ብዬ አልገምትም ያው እንደ ተለመደው ከእጅ ወዳፍ እና የቆዘመ ላይፍ ይቀጥላል ብዬ አስባለሁ። በአዲስ አበባ ዩኒቨርሲቲ ተማሪ መሆኑን የገለጸው ወጣት በአዲሱ አመት ከመንግስትም ሆነ ከተቃዋሚዎቹ የሚጠብቀው ብዙ ነው። ምኞቴ ምን መሰለው? ህዝቡን እንዴት እንደሚወዱት አሁን እነዛም 97 ላይ አይተናል። እነዛም ስትል እየጠቀስከ ተቃዋሚዎች፣ ለምሳሌ 97 ላይ ከፍተኛ የህዝብ ድምፅ ሲያገኙ እርስ በርስ ሲበላሉ አይተናል። እነዚህም ደግሞ ኢህአዴግ ማለት ገዢው ፓርቲ ማለት ነው፣ የራሳቸውን እንትን ነው እንጂ ህዝቡን እንደሚወዱ አያሳዩንም። ምክንያቱም ተቃዋሚዎቹም ህዝብ ናቸው። ስለዚህ ናቻችለው፣ ለምሳሌ ተቃዋሚዎችን ሲወዱ እኛን ወደዱ ማለት ነው። እነዛም ደግሞ ህዝብን የሚለውን ሰምተው የህዝብ ናቻቸው አሁን ለምሳሌ 2007 ምርጫ ነበረ። ያን አይተው ራሳቸውን አደራጅተው የህዝብን ድምጽ ለምሳሌ ይህ ምርጫ ነው ያላምንበት የማላምንበት ምክንያት ምንድን ነው? አሁን አዲስ አበባ ውስጥ ካልመረጠው ከመረጠው ያልመረጠው ይበልጣል። ስለዚህ የኛውን አቋማቸውን አንድ አይነት ይህን አጥንተው ወደ ህዝቡ ከኛ ምን ይጠበቃል ብለው ራሳቸውን አይተው ለሚቀጥለው ምርጫ የህዝብን ድምፅ ቢያንስ ወደ ፓርላማ ገብተው የህዝብን የህዝብን ብሶት የሚያዳምጡበት ነገር ቢፈጥሩ ራሳቸው መጀመሪያ ቢያቻችሉ አሪፍ ነው ይላል። በሚቀጥለው አመት ወደ ዩኒቨርሲቲ የሚገባውና ክረምቱን በሊስትሮነት እያሳለፈ የሚገኘው ከበደ ፈቃዱም የሚመኘውን የሚጠብቀውን አጫውቶኛል። በ2008 ይህን ያክልም እንትን ብዬ አልጠብቀውም። ምክንያቱም ከፈጣሪ የተሰጠን ምናልባት ፈጣሪ የንስሐ እድሜ ያድግልን እንጂ ሰው አዲስ ዘመን ይለወጣል ማለት ራሱ ሲለውጠውን ይሄ አዲስ አመት ሲገባ ንስሐ ገብቶ ያለውን ህይወቱን ሲለውጥ ነው እንጂ አዲስ አመት ተለወጠ ማለት ይሄ ሰዎች እድሜያቸውን ለማስረዘም የሚባለው ነገር አለ እንጂ። ሁለት ሺ ስምንት እግዚአብሔር ይመስገን መድኃኔዓለም የበጎ ነገር ያደርግልንና፣ እኔ እንደኔ ያው መልካም ነገር እንደሆነ ነው ማስበው። አዲስ አመት ሲለወጥ፣ አዲስ አመት አላማ ይዤ በጥሩ ሁኔታ እንደማሳልፈው ነው እኔ አላማ ያለ። እናም አዲስ አመት እየቀረበ የበዓሉ ድባብም ከወዲሁ እየደመቀ ነው። ምኞት፣ ፍላጎቶች ሊገለጹ እቅዶች ይፋ ሊሆኑም ጊዜው ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከናይጄሪያ ጋር በሚዋሰኑ የካሜሮን የድንበር ከተሞች ከሦስት ወራት በላይ ትምህርት ቤቶች ተዘግተው ቆይተው በትናንትና ሁለት ትምህርት ሲጀመር የጸጥታ ስጋቱም ተመልሷል። የካሜሩን መንግሥት በትምህርት ቤቶች ዙሪያ ጸጥታውን ያጠናከረ ቢሆንም ወላጆች ለሕፃናት ልጆቻቸው በመስጋት ይዘዋቸው ወደ ሌሎች አካባቢዎች መኮብለልም መርጠዋል። ሞኪ ኤድዊን ኪንዴዜካ ከያውንዴ ያጠናቀረውን ዘገባ ሰለሞን አባታ ያቀርበዋል። አህሜዱ ሙሳ ዛሬ ወደ ትምህርት ቤት ከተመለሱ ሚሊዮኖች የካሜሩን ሕፃናት አንዱ ነው። 16 ዓመቱ ነው። ይሁን እንጂ እርሱ በሚኖርባት ሞራ ከተማ ትምህርቱን መቀጠል እንደማይችል ነው የሚናገረው። ሞራ በናይጄሪያ አዋሳኝ ስፍራ ላይ የምትገኝ የአጥፍቶ ጠፊ የቦምብ ጥቃቶች የሚካሄዱባት ከተማ ነች። ብዙ ጊዜ በክረምቱ ዝግ ወራት ብዙ ሐሳብና ፍርሃት እንዳልነበረበት አህሚዱ ለኤድዊን ነግሮታል። ምክንያቱም ወላጆቹ ያውንዴ ይዘውት ሄደው ነበር። ዋና ከተማይቱ ከዚያ የጭንቀትና የጥፋት አካባቢ በብዙ መቶ ኪሎ ሜትሮች ርቃ የምትገኝና ደህንነቷም የተሻለ ከተማ ነች። ለነገሩ ካምሩን ከናይጄሪያ ጋር በምትዋሰንባቸው አካባቢዎች ውስጥ ተመልሰው ላለማስተማር ብዙ መምህራንም መወሰናቸውን የሀገሪቱ የመምህራን ማኅበር ፕሬዚደንት ቫለንታይን ታሜህ አስታውቀዋል። አካባቢው ካሜሩን ነውና መምህራኑ ወደ እየተመደቡባቸው ትምህርት ቤቶች እየሄዱ ስራ እንዲጀምሩ እየጠየቅናቸው ነው። እንዲያም ሆኖ ታዲያ ወደ መንግስቱም ይበልጥ በገነነ ድምፅ እየጮኸን ነን። የአስተማሪዎቹን ደህንነት የመጠበቅ የሞራል ግዴታ አለበት። የካሜሩን ፖሊስ በአካባቢው ተማሪዎቹን፣ መምህራኑንና የወላጆቹንም ደህንነት እንዲሁም የትምህርት ቤቶቹን ጸጥታ ለመጠበቅ ሰፊ ዝግጅት እያደረገ መሆኑን ቃል አቀባዩ ንዚ አሞስ ታርላ ገልጸዋል። አይዟችሁ እያሉ ነው። ሰው ከፖሊስ ጋር ከተባበረ ሽብርተኞቹ ቀዳዳ አያገኙም ብለዋል፣ የፖሊሱ ቃል አቀባይ ታርላ። እጅግ በጣም ትናንሾቹን በተለይ ወደ ትምህርት ቤት ለመጀመሪያ ጊዜ የሚገቡትን ሰው ይዟቸው ሊሄድ ይገባል። ለማያውቁት ሰው ዕቃዎቻቸውን እንዳይሰጡ ከማያውቁት ሰው የሚበላና የሚጠጣ ነገር እንዳይቀበሉ፣ ከማያውቁት ሰው ምንም አይነት እርዳታ እንዳይወስዱ። ጠላፊዎችና የተለየ ተልእኮ ያላቸው ሰዎች እንዲያ ነው ልጆቹን የሚወስዷቸውና የሚሰውሯቸው። ልጆቹ ከመጥፎ ልጆች ወይም ሰዎች ጋር እንዳይገጥሙና እንዳይውሉ ወላጆች ሊያስተምሯቸው ይገባል። አዳዲስ ጓደኞች ሲያጋጥሟቸው እንዲያው ዝም ብለው ከመቀላቀላቸውና አብረው ከመሆናቸው በፊት በጣም እንዲጠነቀቁ ሁል ጊዜ ሊነገራቸው ይገባል። ከሁሉም በላይ ደግሞ አንዳች አዲስ ነገር ወይም የሚጠረጥሩትን ነገር ካዩ ወዲያው ለፖሊስ እንዲያሳውቁ፣ የጸጥታ ኃይሎች ወዳጆቻቸው እንጂ ጠላቶቻቸው እንዳልሆኑ እንዲገነዘቡ ሊነገራቸው ይገባል። እያለፈ ባለው ዓመት ውስጥ ካሜሩን ከናይጄሪያ ቦርኖ ግዛት ጋር በምትዋሰንባቸው ሰሜናዊ አካባቢዎች ሰባ ትምህርት ቤቶችን ለመዝጋት ተገድዳለች። ቦኮ ሐራምን ከአካባቢው ለማጥፋት በሚደረገው ኅብረ ብሔራዊ ዘመቻ ውስጥ ካሜሩን በመሳተፏ ምክንያት እንደሚበቀላት የሽብሩ ቡድን በመዛቱ መቶ ሺህ የሚሆኑ ተማሪዎቿን ወደ ሌሎች አካባቢዎች አዛውራለች። የምትከታተሉት የአሜሪካ ድምፅ ሬዲዮ በ1431 መካከለኛ ሞገድ የሚያስተላልፈውን የማክሰኞ ምሽት ዝግጅታችንን ነው። ተከታዩ ዘገባችን ጤና ነው። አዘጋጅና አቅራቢው ሰለሞን አባት። ጤና ይስጥልኝ የተከበራችሁ አድማጮች። ከቪኦኤ ጤና ፖሊዮ በምድረ አፍሪቃ ሳይታይ ዓመት ደፈነ ብለን በዚያን ሰሞን ብዙ ፈንድቀን ነበር። እንዳይመልሰውም ረግመነው ተለያየን። ዛሬ ከምዕራብ አፍሪካ መርዶ መጣ። ማሊ ውስጥ አንድ ሰው ፖሊዮ ተገኘበት። ኢቦላ ከተጫረባትና በወረርሽኙ ሲታመሱ ከቆዩት ሦስት ሀገሮች አንዷ ከሆነችው ጊኒ ነው ያ የፖሊዮ ሕመምተኛ ድንበር አቋርጦ ማሊ ገብቶ ተገኘ የተባለው በማሊ ባለሥልጣናት መሠረት። ማሊ የመጨረሻውን የፖሊዮ አጋጣሚ ካየች ወዲህ ነፃ ሆና አራት ዓመታትን አስቆጥራ ነበር። በሽታው በሁለቱም ሀገሮች ውስጥ እንዳይስፋፋ በእጅጉ እየሰጋ መሆኑን የዓለም የጤና ድርጅት ከማስጠንቀቂያ ጋር እየተናገረ ነው። ሰባት ሰዎችን አሳፍሮ ከቡርኪና ፋሶ የተነሳ አንድ የጤና አገልግሎት አውሮፕላን ከትናንት በስቲያ ምሽት ሴኔጎል የባህር ዳርቻዎች አቅራቢያ ጠፍቷል። የአነስተኛ ጄቱ ተልእኮ የጤና አገልግሎት የሚያስፈልጋቸውን ሰዎች ከአስቸጋሪ ቦታዎች ወደ ተሻለ አካባቢ መውሰድ ነበር። በጀቱ ውስጥ ከነበሩት ሰዎች አንድ ሐኪም፣ ሁለት ነርሶችና አንድ ፈረንሳዊ ታካሚ የሚገኙበት እንደነበር ሮይተርስ ዘግቧል። ከሴኔጎል ሲቪል አቪዬሽን ባለሥልጣን በተገኘ መረጃ መሠረት ይህ የግል ንብረት የሆነው ሴኔጎል ጄት ከቡርኪና ዋና ከተማ ኦዋጋዱጉ ከተነሳ በኋላ በሀገሬው ሰዓት ከምሽቱ አንድ ሰዓት ወይም በአዲስ አበባ ሰዓት ከምሽቱ አራት ሰዓት አካባቢ የመከታተያ አውራዳር ቅኝት ተሰውረዋል። ከሴኔጎል ዋና ከተማ ዳካር በስተ ምዕራብ 111 ኪሎ ሜትር ላይ ባሉ ውሃዎች ላይ የጠፋው ጅት ፍለጋ እንደቀጠለ ነው። ሦስት አውሮፕላኖችና አንድ የባህር ኃይል መርከብ ትናንት ሙሉውን ቀን የአትላንቲክ ውቅያኖስን የአፍሪካ ዳርቻዎች ሲያስሱ ውለዋል። አፍሪካ ውስጥ ባህላዊ ወይም የሀገረሰብ የሚባለው ህክምና በሰው ላይ የሚያደርሰውን ጉዳት ለመቆጣጠር የሚያስችሉ ሕጎች እንዲወጡ የዓለም የጤና ድርጅት WHO አሳስበዋል። WHO ይህንን መልእክቱን ያስተላልፈው 13ተኛው የአፍሪካ የሀገረሰብ መድኃኒቶች ቀን ሲከበር ነው። ሪፖርተራችን ሞኪ ኤድዊን ኬንዜካ ካሜሩን ዋና ከተማ ያውንዴ ይገኛል። በያውንዴም ባንኮሞ መንደር ከአፍሪካ ግዙፍ የሀገረሰብ ሕክምና ማዕከላት አንዱ ይገኛል። በዚህ የምባንኮሞ ማዕከል ውስጥ 15 የባህል መድኃኒተኞች በየቀኑ ከ30 እስከ 50 የሚሆኑ ህሙማንን ያያሉ። ባልደረባ የሞኪ ታዲያ ከህሙማኑ አንዱን ኸርማን ሃዲርን ጠጋ ብሎ አነጋገረም። የአገረሰብ ህክምና ውስቦኛል። ጥቂት መድኃኒቶችን ሞክሬ ረድቶኛል። መድኃኒቶቹን የምወስደው ለአባለዘር በሽታ ነው። አፍሪካ ውስጥ በእንዲህ አይነት ሁኔታ የጤና ችግሮቹን የሚያስታምመው ሰው ብዛት ሰማንያ ከመቶው እንደሆነ የቅኝት ግምታዊ አሃዞች ይናገራሉ። ለነገሩ አፍሪካ ውስጥ ሆስፒታሎችና እንዲያውም አነስ ያሉትን ቢሆኑ የጤና ተቋማት የሚገኙት አንዱም እጅግ ተራርቀው ነው። ቢገኙም እጅግ በጣም ውድ ናቸው፣ ወይም የሚበቃ ባለሙያ የላቸውም። በመሆኑም መቼም ዝም ብለው አይሞቱም። በቅርብ ያለውን አማራጭ መጠቀም የሚከፋ ውሳኔ አይደለም። የሀገረ ሰብ ሕክምና ወይም መድኃኒት በጥቅሉና በጭፍን መጥፎ ነው እንድቻ አድርጋችሁ እንዳትሞክሩት ባይባልም፣ አስቡት በክፉ ወይም ባላዋቂ እጅ ላይ የወደቀ መድኃኒትና ሕክምና ስንት ሰው ነው እንዲህ አይነቱን መንገድ እየተከተለ የሚያልቀው? ቤትና መንደር ቁጠረው። ይህ የሀገረ ሰብ ሕክምና ዛሬ በብዙ አላዋቂዎች ተጨናንቋል ይላሉ የማህፀን ሐኪሙ ዶክተር ኒክ እንጓንያም አግባብነት ስላለው ምርመራ ነው እየተነጋገርን ያለ ነው። ሳይንሳዊ በሆነ መንገድ ችግሩን አውቆ ማከም ማለቴ ነው። እነዚህን አሰራሮች የሚከተሉ ከሆነና ለዚህ ማረጋገጫ ካሳዩን እኛ ችግር የለብንም። ይሁን እንጂ ጥሩ ያልሆነ ነገር ሲደረግ እናያለን። አንድ ነገር ይሠራል፣ ያድናል ከተባለ ሲሠራ ማየት ከዚያም ችግር እንደማስከትል ማረጋገጥ እንፈልጋለን። ዶክተር ዴዋ ደግሞ የሀገረሰብ ሕክምናና ህክምናና መድኃኒት ወገን የሆኑ አበረታችሁና ተሟጋቹ ናቸው። ካሜሩን ውስጥ ያለባቸው ችግር መቆጣጠሪያ ሕግ አለመኖሩ ነው ይላሉ። የአገረሰቡን መድኃኒት የሚቆጣጠር ሕግ ያስፈልገናል። ሕግ በሌለበት ጥፋተኛን መያዝ ማግኘት አይቻልም። ሕግ በሌለበት አንድን ሰው አንተ ይህንን ማድረግ እዚህ ላይ መሰማራት አትችልም ማለት አይቻልም። ለዚህ ነው ይህ ሁሉ ምስቅልቅል ያለው። እናም እንደራሴዎቻችን ሙያችንን የሚመራ ሕግ እስኪያወጡልን እንዲሁ መነዛነዛችንን እንቀጥላለን። የዓለም የጤና ድርጅት የአፍሪካ መርሃ ግብር ዳይሬክተር ዶክተር ማትሺዲሶ ሞዬቲ ሰሞኑን ባወጡት ደብዳቤ ሀገሮች የሀገረሰብ ጤና ባለሙያዎችን የሚቆጣጠሩ ተቋሞቻቸውን እንዲያጠናክሩ አሳስበዋል። የሀገረ ሰብ መድኃኒቶችን ደህንነት ፍቱንነትና አስተማማኝነት ለማረጋገጥ እንዲቻልም ተመራማሪዎች ከሀገረ ሰብ ሕክምና ባለሙያዎች ጋር አብረው እንዲሰሩም ሞየት ይጠይቀዋል። በሀገረ ሰብ ሕክምናና መድኃኒቶች ቅመማ ኢትዮጵያ እጅግ የሰፋና የተካበተ ሀብት ያላት አገር ነች፣ በሰውም በተፈጥሯም። የአገረ ሰብ መድኃኒት አዋቆች ማኅበር ብዙ ዕድሜና ብዙም አባላት ያሉትም ተቋም ነው። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት በዘርፉ ምርምሮችን ያካሂዳል። የደብረ ብርሃን ዩኒቨርሲቲ በአንኮበር የምርምር ማዕከሉ ከእጽዋት አዳዲስ መድኃኒቶችን እየሠራ መሆኑን ይናገራል። ለመሆኑ የሀገረ ሰብ ሕክምና መከታተያና መቆጣጠሪያ ሥርዓትና ሕግጋት ኢትዮጵያ አሏት? ኢትዮጵያውያን ዛሬ ስለ መድኃኒት አዋቂ ምን ይላሉ? ሰፋ ባለ ዝግጅት ወጣ ገባውን ፈትሼ መልሱን ይዤልዎ መለሳለሁ። እንግዲህ ወደ መሰናበቻ የተቃረብኩ፣ ወደፊት ግን ይዤሎ ከመመለሳቸው ነጥቦች ጊዜ ቢያገኙም፣ እርስዎም እስከዚያው መልከት መልከት ቢያደርጓቸው ጠይቀውም ቢረዱ የማይጎዶትን ነጥቦች ላስታውሶ በቅርቡ በዩናይትድ ስቴትስ የምግብና የመድኃኒት ባለሥልጣን ኤፍዲኤ የይሁንታ ፍቃድ ስለተሰጠው የሴቶች የወሲብ ፍላጎት ማነቃቂያ ወይም አንዳንዶች የሴቶች ቫያግራ ይሉታል እውነቱን ማወቅ ይፈልጋሉ። እባኮ ሳያውቁ እንዳይጠቀሙት። ወንዶች የሚወስዱት ቫያግራ ወይም ሳያሊስ ወይም ላቪትራና ይህ የመንፈስ ማነቃቂያ መድኃኒት አንድ አይደሉም ይላሉ ባለሙያዎች። የወንድ የዘር ፍሬ ካንሰርን ወይም ፕሮስቴት ካንሰርን በምርመራ ማግኘት ብዙ ጊዜ አዳጋች ነው ይላሉ ባለሙያዎች። አሁን ግን ይህንን ሥራ ውሾች በተሳካ ሁኔታ ሳያከናውኑት አይቀርም። እነርሱ በሥራው ላይ ሊሰማሩ እንደሆነ ተሰምቷል። ይጠብቁ። ዘርዘር ያሉ መረጃዎችን አቀብሎታለሁ። በሰማንያ ሁለት ዓመት ዕድሜያቸው ኒውዮርክ በሚገኝ መኖሪያቸው ያረፉት ዶክተር ኦሊቨር ሳክስ ድንቅ የነርቭ ሐኪምና ተመራማሪ ኒውሮሎጂስት ነበሩ። የሞቱት ግን ባለፈው የካቲት ይፋ ባደረጉት የጉበት ካንሰር ሰበብ ነው። የአንጎላችንን ውስብስብ ተፈጥሮ፣ የአእምሯችንንም ምጡቅነትና ድንቅነት በዕድሜ ልክ ምርምራቸው አጋልጠዋል። አዌክኒንግ መንቃት ወይም መባነን የሳክስ መጽሐፍ ነው። ደግሞም ሚስቱን ከባርኔጣ ጋር ያምታታው ሰውዬ the man who mistook his wife for hat የሚጠቀሱላቸው መጽሐፎቻቸው ናቸው። የራስዎን፣ የቤተሰቦን፣ የአካባቢውን ጤና ንጽህናና ጽዳት ይጠብቁ። የጤናው ባለቤት እርሶ ራሶ ብቻ ኖት። ቢጠበቅ ለእርሶ ቢከፋም በርሶ። የእጆቾን ንጽህና እባኮ ይጠብቁ። ሀያ ሰከንድ ለምትሆን ጊዜ እጆችን በሳሙና በመታጠብ ተላላፊ በሽታዎችን እስከ 50 ከመቶ ማቆም እንደሚችሉ ያውቃሉ። ጤና ይስጥልኝ። ለዛሬ ከቪኦኤ ጤና ሰሎሞን አባተ ሰለሞንን፣ ለዘገባው እናመሰግናለን። አድማጮች፣ የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁን ዝግጅቶች በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሐሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተርም ቪኦኤ አማሐሪክ ብላችሁ ተከተሉን። ከምሽቱ በሦስት ሰዓት ላይ በአጭር ሞገድ በ19፣ በ22ና በ25 ሜትር ባንዶች እንዲሁም በናይል ሰዓት በሚተላለፈው ስርጭት እንደገና እንገናኛለን። እስከዛው ፕሮግራሙን ከመራችልን ከጽዮን ግርማ ጋር በመሆን የምሰናበተው ሄኖክ ሰማግዜር ነኝ። መልካም ምሽት። yamla bada ka to beat your heart be inside zama nana አበባየሆ፣ አበባየሆይ፣ ባልንጀሮቼ ቁሙ በተራ እንጨት ሰብሬ ቤት እስክሰራ እንኳን ቤትና የለኝ ማጠም እደጃ